ኤርትራ ውስጥ በኮሮና ቫይረስ የተጠቁት ቁጥር 39 የደረሰ ሲሆን ከመካከላቸው ስድስቱ አገግመው ወደ ቤታቸው መመለሳቸውን የሀገሪቱ የጤና ሚኒስቴር አስታውቋል። የኮሮና ቫይረስ ወረርሽኝ መዛመትን ለመቆጣጠር የወጣው ሕዝቡ በየቤቱ እንዲቀመጥ የሚያዘው አዋጅ ተጨማሪ መመሪያ እስኪወጣ እንደ ጸና የሚቆይ መሆኑን የሀገሪቱ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል አመልክቷል። የበሽታውን አደገኝነትና የሀገሪቱን ነባራዊ ሁኔታ በማገናዘብ ብቸኛው አማራጭ እንቅስቃሴን መገደብ መሆኑ ስለታመነበት ነው ማለቱን ጠቅሶ ከአስመራ ዘጋቢያችን ብርሃነ በርሀ ዝርዝሮ ልኳል። የኤርትራ መንግስት መጋቢት 24 ያወጣውና ለተከታታይ 21 ቀናት ሁሉም ሰው በየቤቱ እንዲቆይ የሚያስገድድ አስቸኳይ ጊዜ አዋጁ ባለበት ጸንቶ እንዲቀጥል የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ዛሬ አስታውቀዋል። እስካሁን ከውጭ አገር በአየር በባህርና በምድር ወደ ኤርትራ የተመለሱ ዜጎችንና ከነሱ ጋር የቅርብ ግንኙነት የነበራቸውን ከ1660 ሰዎች በላይ በሁሉም ሪጅኖች ለ21 ቀናት በለይቶ ማቆያ በመያዝ በበሽታው የተጠረጠሩትን የህክምና ምርመራ በማድረግ እንዲሁም በበሽታው የተያዙት ደግሞ አስፈላጊው የሕክምና እርዳታ እየተደረገላቸው የበሽታውን ወረርሽኝ ለመቆጣጠርና ና ለመቅጨት ከፍተኛ ጥረት እየተካሄደ እንደሆነ በማመልከት ይህ ሁሉ ጥረት እየተደረገ ግን በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ ሰላሳ ዘጠኝ ከፍ ማለቱን የኮሮና ቫይረስ መከላከያ ግብረ ኃይሉ ገልጸዋል። ህብረተሰቡ የሚሰጠውን ምክርና መመሪያዎችን ተግባራዊ በማድረግ የሚመሰገን ስራ እንደሰራ የጠቀሰው የኤርትራ የኮሮና ቫይረስ መከላከያ ግብረ ኃይል የበሽታውን ባህሪና አደገኛነት ግምት ውስጥ በማስገባት መንግስት የህዝብንና ሀገርን ደህንነት ለማስጠበቅ መጋቢት 24 የወጣው አዋጅ ባለበት ጸጥቶ እንዲቀጥል እንደተደረገ በቀጣይ ደግሞ የወረርሽኙ ሁኔታ እየተገመገመ በሰዓቱና በጊዜው ለህዝብ ተጨማሪ መረጃ እንደሚሰጥ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ጨምሮ አስታውቋል። ላለፉት 21 ቀናት በተግባር ላይ ውሎ የነበረውና አሁንም እንዲቀጥል የተወሰነው መመሪያ አዋጅ ከእጅ ወደ አፍ በሆነ ኑሮ የሚኖሩ የህብረተሰብ ክፍሎች ላይ የሚኖረው የኑሮ ጫና እንዲሁም እንቅስቃሴያቸውን በመዝጋት የሰራተኞቻቸውን ደሞዝ እንዲከፍሉ በተገደዱ አገልግሎት ሰጪ ድርጅቶች ላይ ያለው ጫና ከፍተኛ እንደሆነ ያመለክተው የኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል መመሪያ ከአገሪቱ አቅም አንጻር የተጋረጠውን አደጋ በትንሽ ጉዳት ለመከላከልና ለማስወገድ የመከላከል ስትራቴጂው ብቸኛ አማራጭ እንደሆነ በመጥቀስ ህዝቡ ተጨማሪ ትግስትና ንቃትን በማሳየት አበርኩተውን እንዲያደርግ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ተማጽኗል። ይህ በእንዲህ እንዳለ በኤርትራ በኮሮና ቫይረስ ተይዘው የነበሩ ስድስት ሰዎች ከበሽታው ሙሉ ሙሉ ማገገማቸውን የኤርትራ ጤና ሚኒስቴር አስታውቀዋል። ሶስት የመጀመሪያ ከበሽታው ያገገሙ ሰዎች ቅዳሜ ወደ ቤታቸው እንደተላኩ፣ ሌሎች ሶስት ተጨማሪ ሰዎች ደግሞ ማክሰኞ በተመሳሳይ ወደ ቤታቸው መላካቸውን የኤርትራ ጤና ሚኒስቴር ገልጸዋል። በኤርትራ በበሽታው ከተያዙ ሰላሳ ዘጠኝ ሰዎች ስድስቱ ከበሽታው በማገገማቸው ወደ ቤታቸው እንደተላኩ የተቀሩት ሰላሳ ሶስት ደግሞ በሕክምና አስፈላጊው ክትትል እየተደረገላቸው እንደሆነ የኤርትራ ጤና ሚኒስቴር ጨምሮ ገልጸዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ